ባለፈው ቅዳሜ ሚያዝያ 14 2009 ዓ.ም የዓለም ከተሞች ጎዳናዎችና አደባባዮች በግዙፍ የሳይንቲስቶችና ደጋፊዎቻቸው ሰልፎች ተሞልተው ውለዋል። ሰልፍ ተብሎ እንዲህ በጠቢባን የታሰበ የተዘጋጀና የተካሄደ የመጀመሪያው ሰልፍ ነበር። ከስድስት መቶ በላይ ከተሞች ናቸው በዓለም ዙሪያ ተመሳሳይ መልእክት ያላቸው ድምፆች የተሰሙባቸው መፈክሮች የተነበቡባቸው የመንግሥታት ፖሊሲዎች እንዲያው በርእዮተ ዓለማዊ መነሳሳት ሳይሆን የተጨበጡ የምርምር ማስረጃዎችን ተመርኩዘው ይነደፉ ይውጡ። ዕለቱ የእናት መሬት ቀን ተብሎ በዓለም አቀፍ ደረጃ የሚከበር ዕለት ነው በየዓመቱ የሳይንቲስቶቹ ንቅናቄ ተጀመረ እንጂ የዚያን ዕለት ውጥንና ድግስ ብቻ አልነበረም። ለመጪዎቹ ሳምንታት ጠቢባኑ ምን ያስባሉ? የአሜሪካ ጂኦፊዚካል ኅብረት ሐሳብ አቅርቧል። ባልደረባ ስቲቭ ባራጎና የኅብረቱን ዋና ዳይሬክተር ክሪስ ማካንቴን አነጋግሮ ነበር። የመጀመሪያው ሳምንት ስለ ሳይንስና በሕብረተሰቡ ላይ ስላለው ጫናና ትርጉም የምንነጋገርበት ነው። በሁለተኛው ሳምንት ለፖሊሲ አውጪዎችና ለጓደኞቻችን ፖስት ካርዶችን የምንልክበትና እነርሱም እንዲጽፉ የምንጠይቅበት ነው። ሶስተኛው ሳምንት ተወካዮች ምክር ቤት፣ ኮንግረስ፣ ፓርላማ ውስጥ ያሉ እንደ ራሴዎቻችን ለሳይንስ ምርምር የሚመደበውን በጀት እንዲደግፉ ጥሪ የምናስተላልፍበት ነው። ከሳይንቲስቶቹ በተጨማሪ ዩናይትድ ስቴትስ ውስጥ በተካሄዱት የሳይንስ ሰልፎች ላይ አጋር የሆኑ 260 የሙያ ማኅበራት፣ አብያተ መዘክር፣ የአካባቢ ደህንነት ተሟጋች ቡድኖች ተሰልፈዋል። እነዚህ ቡድኖች አባሎቻቸው በየማኅበረሰቦቻቸው ውስጥ የቅስቀሳና የማደራጀት ሥራዎችን እንዲያከናውኑ፣ በፖለቲካ ተወካዮቻቸው ላይ ግፊት እንዲያሳድሩ፣ ድምፆቻቸውን ከፍ አድርገው እንዲጮኹ ጥሪዎችን እያስተላለፉ ናቸው። በስጉ ሳይንቲስቶች ኅብረት ውስጥ የሳይንስና ዴሞክራሲ ማዕከል ኃላፊ አንድሩ ሮዘንበርግ ትግሉ ቀጣይና ተከታታይ መሆን እንዳለበት ያምናሉ፣ ይመክራሉም። ሰልፎቹ ኃይልን ለማሰባሰብና መናገር የሚፈልግ ግዙፍ ማኅበረሰብ እንዳለ ለመገንዘብ ጉዳይ አስፈላጊ ቢሆኑም ይበልጥ አስፈላጊው ጉዳይ ንግግሩ ሳይቋረጥ መቀጠል ያለበት መሆኑ ነው። በዩናይትድ ስቴትስ ያለፈው ምርጫ ከተካሄደው ወዲህ ባለፉት ስድስት ወራት ውስጥ የሰጉ ሳይንቲስቶች ኅብረትን የንግግርና የውይይት መረብ ሦስት ሺህ ተጨማሪ ሳይንቲስቶች ተቀላቅለዋል። አሁን በንቃትና በተከታታይ እየተሳተፉ ያሉት ተመራማሪዎች ቁጥር ሮዘንበርግ እንደሚሉት ሀያ ሺህ ደርሷል። በዩናይትድ ስቴትስ ዛሬ ብዙ መነቃቃት አለ። ሰዎች ምን ማድረግ እንደሚችሉ ማወቅ ይፈልጋሉ። በየቤተ ሙከራው ውስጥ ተደብቆ ነገሮችን ይስተካከላሉ ብሎ ማሰብ አሁን ባለው ሁኔታ በቂ አለመሆኑን የሳይንሱ ማኅበረሰብ አባላት እየተገነዘቡ ናቸው። አንዳንዶች ሳይንቲስቶች እንዲያውም ከየቤተ ሙከራው እየወጡ አደባባይ መዋልና ድምፃቸውን ማሰማት ብቻ ሳይሆን የፖለቲካውን መዘውር ራሱን ለመጨበጥም እየተንደረደሩ ይመስላሉ። በዚህ በያዝነው የአውሮፓ ዓመት በ2017 የመጀመሪያ ሦስት ወራት ውስጥ ብቻ ወደ አምስት ሺህ የሚሆኑ አሜሪካውያን ሳይንቲስቶች ለየፖለቲካ ምህዳራቸው አመራርና እስከ ከፍተኛውም የአገር ግዛት የሥልጣን እርከን ለመወዳደር እንደሚፈልጉና እየተዘጋጁም መሆናቸውን አስታውቀዋል። ይህ እኮ እጅግ ተስፋ ሰንቀን ተንቢያን ከነበረው ቁጥር በአምስት እጥፍ የበለጠ ነው። ሾነሲ ኖተን ትሪ ዋን ፎር አክሽን የሚባለው ተመራማሪዎች ለፖለቲካ ሥልጣን እንዲወዳደሩ የሚገፋፋው ቡድን መሥራች ናቸው። የቅዳሜዎቹ የሳይንስ ሰልፎች በሳይንሳዊና በምርምሩ ማኅበረሰቦች ውስጥ ለተራዘመ ጊዜ ሲቀጣጠልና ስር ሲሰድ የቆየው ስጋት ትኩሳትና ቁርጠት ነው እየተባለ ነው። ገንፍሎ የወጣ የውስጥ ጭንቀት፣ የውስጥ ቁጣ መገለጫ የአየር ንብረት ለውጥን የሚመለከቱ ፖሊሲዎችን ለማውጣት ሥርዓተ ትምህርት ለመንደፍና ሌሎችም በርከት ያሉ ክንዋኔዎችን ለመምራት እኮ ተጨባጭነት ካለው የሳይንስ ማስረጃ ይልቅ የአመለካከትና የርእዮተ ዓለም አካሄድ ተቀባይነት እያገኘና መሠረትም እየሆነ መጥቶአል ይላሉ ኖትን። ይሄ በትረምፕ አስተዳደር የተጀመረ ነገር አይደለም። እንዲህ አይነቱ አዝማሚያ ነው ቁጥራቸው እየበዛ የመጣ ሳይንቲስቶች ይበቃል፣ ሌላ በትህትና የተሞላ ደብዳቤ እየጻፍኩ መቀጠል አልችልም፣ መነሳትና ይበልጥ መንቀሳቀስ እና መሳተፍ አለብኝ እንዲሉ እየገፋቸው ያለው የትሪ ዋን ፎር መስራች ኖተን የፖለቲካ ሜዳ እንዲህ የተደላደለ እንዳልሆነ ያውቁታል። ዘው ብሎ ገብቶ ሳይንቲስት ነኝ ምረጡኝ ብሎ ማሸነፍ እንደሌለ በራሳቸው ሕይወት ያውቁታል። አንዴ ለተወካዮች ምክር ቤት እንደ ራሴነት ተወዳድረው እኮ አልተሳካላቸውም። ተስፋ ግን አይቆርጡም። አሁን ለሁለተኛ ጊዜ ለመወዳደር እየተዘጋጁ ናቸው። ለሳይንስ በሚደረገው ሰልፍ እኮ እንደ ራሱ እንደ ሳይንስ ለውጥና ስኬትም አዝጋሚ ነው ግን አይቀርም። በነገራችን ላይ ዛሬ ብዙውን ሰው ብዙውን ሳይንቲስት እንዲህ የናጠው የትራምፕ አስተዳደር ለተመራማሪዎቹ የእማኝነት ጩኸቶች ጆሮ ዳባ ልበስ ብሎ ለተፈጥሮ አካባቢ ጥበቃና ለአየር ንብረት ለውጥ ጉዳይ እምብዛም የበረታ ትኩረት አለመስጠቱ ይመስላል። የአየር ንብረት ለውጥን በሚመለከት ፕሬዚዳንቱ በግልጽ ተናግረዋል። በዚህ ጉዳይ ላይ ከአሁን በኋላ ቤሳቤስቲን አናወጣም፣ አለቀ። የዋይት ሃውስ የሥራ አመራር እና የበጀት ቢሮ ኃላፊ ማይክ መልቨኒ ናቸው የፕሬዚደንቱን አቋም ቁርጥ አድርገው የተናገሩት።